ሰላም፣ ጤና ስጥልኝ። የተከበራችሁ አድማጮቻችን ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት ሰኔ 19 2014 ዓ.ም መሰናዶ ጀመረ። አይደን ገረመው ተከታዩን 30 ደቂቃዎች መሰናዶውን እየመራው አብሬያችሁ እቆያለሁ። ኤልያስ አስማረም የድምፅ ቅንብሩን ይከውንልናል። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ዛሬም በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ያልናቸውን መራርጠን ይዘንላቸዋል። መጀመሪያ ያደረግነው ዘገባችን ታዲያ ሞግዚት ከተሰኘ ተቋም ጋር ያገናኘናል። ኢትዮጵያ ውስጥ ሕፃናትን የመንከባከብ አገልግሎትን ለማዘመን ያለመ ተቋም ስራ ከጀመረ መንፈቅ አልፎታል። መጠሪያ ስሙ ሞግዚት ሲሆን በቴክኖሎጂ ድልድይነት ወላጆችና የሞግዚትነት አገልግሎት የሚሰጡ ባለሙያዎችን እያገናኘ ነው። ሀብታም ስዩም በዚህ ሳምንት ከተቋሙ መስራችና ኃላፊ ጋር አጭር ቆይታ አድርጓል። ሳምራዊት ታራቀኝ ይባላለው የሞግዚት ኢንሆም ኬር መስራችና ስራ አስኪያጅ ነኝ። በጣም አመሰግናለሁ ሳምራዊት። ይሄ ሞግዚት የተሰኘውን አገልግሎት ለመጀመር ምክንያት የሆኗችሁ ጉዳዮች ምንድን ናቸው የሚለውን በአጭር ውስጥ ይንገሪ ነው የሁለተኛ ዲግሪ ወደ ኢንዲያ ለመስራት ሄጄ ነበር። ነው በጣም ያየሁት በጣም ያስደሰተኝ ነገር ነበረ። ይሄ ዲጂታል ቴክኖሎጂ የሰዎችን ስፔሻሊ ሰርቪስ ፕሮቫይድ በሚያደርጉ ሴክተሮች ላይ እንዴት የሰዎችን ህይወት እንዳቀለለ መመልከት ችዬ ነበር እና በጣም የሞግዚቶችን ማግኘት ደግሞ የብዙ ሰራተኛ እናቶች ወላጆች ከፍተኛ የሆነ ችግር ነው። ሴኪሪቲ፣ ትረስት፣ ኮንቪኒንት በተባሉት ነገሮች ነው። ቴክኖሎጂን እዚህ ነገር ውስጥ ብናስገባው የሰዎችን ህይወት ሊያቀል ይችላል፣ እናቶችም ሰራተኛ ወላጆችም በቀላሉ ሞግዚቶችን ሊያገኙ ይችላሉ በሚል ነው። ስለዚህ ቴክኖሎጂና ፕሮፌሽናሊዝም አንድ ላይ አድርጎ ለመስራት የተነሳሳ ነው ማለት ነው። ሞግዚት ፈላጊዎችና ሞግዚቶችን እንዴት ነው የምታገናኙት ለምሳሌ እኔ ሞግዚት ብፈልግ በምን ሁኔታ ነው ወደ እናንተ የምቀርበው መገናኘት የምችለው አሁን ላይ ላውንች ያደረግነው ሞግዚት ዶትኮም ዌብ አፕሊኬሽን አለን ስለዚህ ደንበኞች ሞግዚት ዶትኮም ላይ በመግባት የሚፈልጉትን ሞግዚቶች ቡክ ማድረግ ይችላሉ ስለዚህ እኛ ፕሮፋይላቸውን አዘጋጅተን ቪቲንግ ፕሮሴሳቸውን ጨርሰው ባክግራውንዳቸው ቼክ ተደርጎ ያለ ጨረስ ናቸውን ሞግዚቶች እዛ ላይ ፕሮፋይላቸውን እናስቀምጣለን ስለዚህ ወላጆች በእድሜያቸው የሚችሉት ቋንቋ በኤክስፔሪያንሳቸው እንደገና በሚያሳድጉት ማሳደግ በሚችሉበት የእድሜ ክልል መሰረት ፕሮፋይላቸውን በማንበብ ቡክ ያደርጋሉ። ስለዚህ እኛ ደግሞ ያንን ቡኪንግ አይተን እንደውልላቸዋለን። ከኛ ጋር መጥተው ከሞግዚቶቹ ጋር ኢንተርቪው ያደርጓቸዋል። የስራ ውል ይፈጽማሉ። ስራውን መጀመር ይቻላል። ይሄ በኦንላይኑን ፕላትፎርም ተጠቅሞ የሚመጡ ወላጆችን የምናገለግልበት መንገድ ነው። ሁለተኛው ግን ስልካችንን በመጠቀም አንዳንዱ ባንኮች ቦታቸውንና የሚፈልጉትን የአገልግሎት አይነት ምን አይነትና እንደሚፈልጉ ይነግራል። በዛ መሰረት እኛ ሰርች አድርገን ለእነሱ ፕሮቫይድ እናደርጋለን። ስለዚህ ኦንላይን ፕላትፎርሙ እንደገና ደግሞ በኮል ሴንተሩ በኩል በሁለቱም ነው እያገኙኛለ። ያልተለመደ አገልግሎት ነው ለማስለመድ፣ የገጠማችሁ ፈተና አለ ወይ? ሰዎችን አሳምኑ እንዲህ ቴክኖሎጂ በድልድይነት ሚናውን እየተወጣ እናንተም የምትፈልጉትም ሌሎችም የሚፈልጉትም ማግኘት ይችላሉ የሚለውን ለማሳመን ምን ያክል ፈታኝ ነበረ? በአጠቃላይ በስራ ውስጥ የገጠሟችሁ ፈተናዎች ምንድናቸው? በምንስ መንገድ አለፋችኋቸው? ኦኬ፣ በጣም ጥሩ ጥያቄ ነው። ሰው መጀመሪያ ላይ ልክ ላውንች እንዳደረግን የሶሻል ሚዲያ ፕላትፎርሞችን ተጠቅመን ነበረ ማስተዋወቅ የጀመርነው እና ዳሽቦርዳችን ቡኪንጎችን ቶሎ አግኝተን ነበረ በእርግጥ ግን ስንደውልላቸው ኮንፈርም ለማድረግ እርግጠኛ እንደዚህ ዐይነት ነገር ቅድም እንዳልከው የተለመደ ስላልሆነ ስንደውልላቸው ነው ሪል መሆኑን ለማወቅ ነበረ ቡክ ያደረግነው የሚሉ በጣም ብዙ ስልኮችን ነበረ ስናገኝ የነበረው ደንበኞችም ማለት ነው። እና በመጀመሪያዎቹ ላይ ትንሽ ቻሌንጅ ነበረው፣ ሪል ነው ወይ ይሄ ይሄ የእኛ ገር ነው ወይ የሚሰራው የሚሉትን ነገሮች ለማድረግ ማለት ነው። ግን ኢትዮጵያ ውስጥ በጣም ትልቁ ነገር የወርድ ኦፍ ማውዝ የሚባለው ነገር በጣም ይሰራ ነበር እና ኮፋውንደሮችም እንደገና አብረውን የሚያውቁትም ሰዎች እንደገና በሶሻል ሚዲያ በጣም ተከታታይ የሆኑ ማስታወቂያዎችንም እንደገና ደግሞ በወርድ ኦፍ ማዙን በደንብ እየተናገርን ነበር እና አንድ ሁለት ሶስት እያለ ሲቀጥል ብዙ ሰዎች እየሰሙ መደወልና አገልግሎቱን መጠቀም ጀመሩ። አሁን በደንብ ተለምዷል ብለን እናስባለን። ግን በደንብ ደግሞ ማስታወቂያዎችን እየሰራን ማስተዋወቅና ድርጅታችንን አትሊስት አዲስ አበባ ለሚገኙ ደንበኞች እንዲያውቁት ማድረግ እንፈልጋለን። ሁለተኛ ደሞ ደግሞ ቻሌንጅ የነበረብን እኛ የቴክኖሎጂ ካምፓኒ ነው። ናኒዎችን ትሬን አናደርግም አክቹዋሊ። ስለዚህ አቬሌብል ናኒዎች ይኖራሉ ብለን ነበረ የተነሳ ነው ነው በምንፈልገው ልክ እና በምንፈልገው የትሬኒንግ አይነት ሞግዚቶችን አለማግኘት ቻሌንጅ ሆኖብን ነበረ። ስለዚህ እንድንሄድ የወሰድነው እርምጃ ቴክኒክና ሙያ ኮሌጆች ጋር አንድ ላይ በመስራት ይህንን ችግር ለመቅረፍ ችለናል። አሁን ከረንትሊ ከሶስት ሁለት የቴክኒክና ሙያ ማሰልጠኛ ኮሌጆች ጋር አብረን እንሰራለን ስለዚህ እነሱ ትሬኒንጋቸውን ጨርሰው ሲዮሲያቸውን ተፈትነው የጠናቀቁ ተማሪዎቻችን ወደኛ ይልካሉ እኛ ደግሞ በሞግዚት ስታንዳርድ መሰረት ኢንተርቪዎችን አድርገን እናስገባለን ማለት ነው አሁንም የተለያዩ ቴክኒክና ሙያ ተቋማት ጋር ለመንሳት እየተንቀሳቀስን ነው ምክንያቱም በአዲስ አበባ ሎኬሽን ቤዝድ ስለሆነ ተቋማችን በአዲስ አበባ ባሉ ብዙ ቦታዎች ያሉ ሞግዚቶችን ኢንክሉድ ማድረግ ስለምንፈልግ ማለት ነው። ምን ያክል ሞግዚቶች እና እንዲሁም ደግሞ ሞግዚት ፈላጊዎችን አገናኝታችኋል? የክፍያ መጠን ውስጥ እንዴት ነው የሚሰላው? እንግዲህ ለላውንች ከተደረገ ስድስት ወር ሆኖታል። ለአንድ አመት በላይ ለሚሆኑ ጊዜዎች እየተዘጋጀንበት ነበረ የቆየ ነው። በዚህ በስድስት ወር ውስጥ ከመቶ ሀምሳ በላይ ሞግዚቶች አሉን። አሁን ደግሞ ከሁለት ሳምንት ከሶስት ሳምንት በፊት የጀመርነው የኮክ ኤንድ ክሊነር ሰርቪስ አለ እነሱ ደግሞ ሰላሳ የሚሆኑ ልጆች ፕላትፎርሞቻችን ላይ አሉ። ለዚህ ወደ ሰባ የሚሆኑ ሁለቱን ኮክም ሞግዚቶችን የሚግልድ አድርጌ ነው የምነግርህ። ወደ ሰባ የሚሆኑ ልጆችን ስራ ማስቀጠር ችለናል ማለት ነው። ይሄ በጣም ደስ የሚለን ነገር ነው። ምክንያቱም በስድስት ወር ውስጥ ለሰባ የሚሆኑ እናቶች ወጣቶች የስራ እድል መፍጠር ቀላል ነገር አይደለም። ከዚህም በላይ ደግሞ ልጆችን እንደምንቀጥል፣ ለብዙ ልጆች የስራ እድል እንደምንፈጥር፣ ወላጆችን ደግሞ እንደምናሳርፍ እናምናለን። ሁለተኛው ጥያቄ ደግሞ ደሞዝ ሬንጃቸው የሚሆነው በልጆቹ ኤክስፔሪንስ የስራ ልምዳቸው፣ በወሰዱት የትሬኒንግ መጠን፣ ባላቸው ቋንቋ ችሎታ ይወሰናል ማለት ነው። ስለዚህ ሌላ መጨመር የምፈልገው ነገር አንዳንድ ወላጆች ለሰዓታት ብቻ ሞግዚቶችን ሊፈልጉ ይችላሉ ወይ የሚሆኑ ኤቨንቶች ብቻ ሊፈልጉ ይችላሉ። ስለዚህ ከሊቪንግ ኢን ፓርትታይም ናኖች በተጨማሪ ኦን ዲማንድ የሚባል ሰርቪስ አለ እና ወላጆች በፈለጉት ሰዓት እና ቀናቶች መርጠው ሞግዚቶችን ማምጣት ይችላል። ሳለሪውን እንደ ሰርቪስ ታይፑ ይለያያል ማለት ነው። በመጪ ዓመታት ልትሰሯቸው የምትፈልጓቸው ጉዳዮች ምንድን ነው? ግባችሁ ምንድን ነው የሚለውን ጠቅልላ አድርገች ንገሪኝ። እንግዲህ ቅድም ለመግለጽ እንደሞከርኩት የሰለጠኑ እና ብቁ የሆኑ ሞግኒቶችን ማቅረብ ዋነኛ ተግባራችን ነው። ስለዚህ ከፕሌስመንት ከመሆን በተጨማሪ የትሬኒንግ ተቋሞችን መገንባት እንፈልጋለን። ምክንያቱም ልጆች ላይ ነው እየሰራን ያለ ነው እኛ። ስለዚህ ልጆች ደግሞ የሚያዩት ብዙም ሰአታቸውን የሚያሳልፉት ደግሞ ከእነዚህ ሞግኒቶቻቸው ጋር ነው። ስለዚህ እኛ ባወጣናቸው መንገዶች የትሬኒንግ ተቋሞችን መ መገንባት እንፈልጋለን። በሁለት ነገር ምክንያት አንደኛ ብዙ ተማሪዎችን ለማግኘት ብዙ ወላጆችን ለማገልገል ለብዙ ሰዎችን የስራ እድል ለመፍጠር ይጠቅመናል። ሁለተኛ ደግሞ ስነ ምግባራቸው በስራ ባህሪያቸው፣ በዲስፕሊናቸው የታወቁ ሞግዚቶችን ማቃትና መሰልጠን ስለምንፈልግ ነው። ስለዚህ አሁን እየሰራንበት ያለነው ነገር ይሄ ነው። ሁለተኛው ነገር ደግሞ ከአዲስ አበባ በተጨማሪ አገልግሎታችንን ማስፋት እንፈልጋለን። በክልል ከተሞች ሙሉ በሙሉ ደግሞ ፔፐርለስ የሆነ ሲስተም መገንባት ነው የምንፈልገው። እጅግ በጣም አመሰግናለሁ። ሳምራዊ ሞግዚት ስለተሰኘው ሞግዚት ፈላጊዎችና ሞግዚትነት አገልግሎት ውስጥ የተሰማሩ ሰዎችን የሚያገናኘውን የቴክኖሎጂ ተቋም አስመልክተሽ ላካፈልሽን መረጃ በእጅጉ አመስጋኞች ነን። መልካም ዕድል ይግጠማችሁ። እኔም በጣም እጅግ አድርጌ አመሰግናለሁ። በአገልግሎታችንን መጠቀም ለሚፈልግ ማንኛውም ሰው ሞግዚት ዶት ኮም ብሎ ዌብሳይታችንን ጆይን ማድረግ ይችላል። አመሰግናለሁ ስለጋበዛችሁኝ። አዳምጣችሁ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላቸው የጋቢና ቪ መሰናዶ ነው። በመቀጠል ደግሞ አንድ ወጣት ኤርትራዊ ስደተኛ እናስተዋውቃችኋለን። ይሄ ወጣት ነዋሪነቱን በአዲስ አበባ ያደረገ ሲሆን የሚተዳደረውም በኤሌክትሮኒክስ ጥገና ነው። ከገብረ ሚካኤል ገብረ መድህን ጋር ቆይታ አድርጓል። ቀጥሎ ይቀርባል። ኔ በአቦነ አባዲ ይባላል። በኢትዮጵያን አቋጠር ሁለት ሺ አስር ነው የአዲስ አበባ የገባት። ልክ አዲስ አበባ ሲገባ በሁለተኛ ወር ነው የኤሌክትሮኒክስ ጥገና ስራ የጀመርኩት ማለት ነው። ስፔሻል ቲቪ የሚባል ስራ ቴሌቪዥን የሰራ ነው ያለው ስራው በጣም ቆንጆ ነው። በጣም ብዙ ስራ ነው ያለ ለመስራት ብቻ አንተ ፍላጎት ይኖሩ ተጋት ይኖር እንጂ ስራ ቆንጆ ነው። ወደዚህ ስራ ለመግባት ምን አነሳሳ? ባህበለውም ማለት በጣም ስለከብር እኔ ሁለት ወር ሲቀመጥ በጣም ከበደኛ። ምን ማድረግ አለብኝ? ምን ስራ መስራት አለብኝ? ቤት ሲያስብ ድንገት አንድ ጓደኛ፣ አብረኝ ኮሌጅ የተማረ ጓደኛ ያገኘውት፣ ፍሪጅ ጥገና ነው የሚሰራው። ከዛ እኔ ፊድ ነው የምሰራው ሲሰራ፣ ተቆጥረን ነው የምሰራው፣ ግን ምንም ትርፍ የለም። እኔ የሚያስበው የራሴ ስራ መስራት ነው የሚፈልገውና ትንሽ የሚያገኝ ሰው ካገኘው እሰራለሁ አለኝ። እዛን ጊዜ እኔ ደግሞ ለመስራት በጣም ፍላጎት ስለነበረኝ፣ እኔ ደግሞ ቲቪ መስራት ይችላለሁ ኤሌክትሮኒክስ ተምሬ ለመጣወትና አብረን ብንሰራ ምን አልኩት። እሺ አለኝ። ከዛ በማክስቱ ስራ ቤት ፍለጋ ጀመረ ማለት ነው። ቁጭ ከማለት መስራት ይቻላል ለማለት ነው የጀመርኩት። ይህ መጀመሪያ ሲጀምር ምንም እንኳን መናገር ማለት መስማቱን በጣም ይከብደኝ ነበር አማርኛው። ግን ጓደኛ ግን እዚህ አዲስ አበባ የተወለደች ልጅ ስለነበረ ከሱ ጋር በወረቀት የጻፍኩ ነው የጀመርኩት ማለት ነው። እና ስትንኛ ስራ ደግሞ ከቋንቋ በላይ ማለት ነው፣ በእጅ የምትናገረው ነገር ስለሆነ እኔ በመናገር ብዙ አልተቸገርኩም። ብቻ እኔ ፍላጎቴ መስራት ብቻ ስለነበረ የሚገጥመኝ ችግር ብዙ ነበረ፣ ግን ትኩረት አልነበረን እዛ ችግር ማለት ነው። ስራው ቶሎ ተዋወቀልህ ቶሎ ደንበኛ ፈራ፣ እንዴት ነበረ እስኪ ግለጽልኝ። ደንበኛ ለመያዝ በጣም መጀመሪያ ከአንተ የሚጠበቀው ታማኝና ጥሩ ስራ መስራት ነው። እና ይህው ለማድረግ ደግሞ እኔ እዛ ቤት የተከራዩት እዛ እዛ ያደርጉ ነው ሌሊት አምስት ሰዓት ስድስት ሰዓት እየሰራሁ ነው እንትኑ እያደረኩት ማለት ነው። እና ደንበኛ ለመያዝ ብዙ አልተቸገርኩም። በቶሎ ነው የለመደልኝ። ለውጡን እንዴት ታየዋለ? የራስን ስራ መስራት ያለ ጉልበት ያለ ሞራል ያለ ብር በጣም ትጠቀማለ። እኔ እዛ የራሴ ስለሆነ ነው ሌሊት እስከ አምስት አስ ስድስት ሰዓት እየሰራት። ተቆጥረ ብትሰራ እንደዛ አይነት ስራ መስራት አልችልም። በሰዓት ገብተ በሰዓት ነው የምትወጣው። እና የራስ ስለሆነ ያለ ጉልበት በጣም ትጠቀማለ፣ ኃይል ትጠቀማለ። እና ራስ ስራ በጣም ጥሩ ነው ብዬ ነው ያዝበው ያገኘው ብር እቃ ትገዛለህ፣ አብዴት ታደርጋለህ። ሁሉ ወደዛ ነው የምታደርገው። የምታጠፋው አይደለም፣ ኢንቨስት ታደርገዋለህ። እየጨመርክ ነው። አሁን ለምሳሌ አንድ እቃ ያስፈልግሀል። ያገኘው ብር እዛ እቃ ገዝተህ አብዴት እያደርክ ነው የምትሄደው ማለት ነው። አሁን ስራችሁ እያደገ ሄዷል። ምን ደረጃ ላይ ደርሷል? ከየት ተነስቶ የት ደረሰ? አሁን እያደገ ነው የሚሄደው። ከቀን በቀን በጣም እየጨመረ ነው ሄደው። እኛ መጀመር ስንጀምር የሮት ወር መክፈል እንኳን ብር አልነበረንም በጣም ጥሩ ሰዎች ናቸው። እኛ ግቢ ያለሁት መጀመሪያ ብር ጎልን የሁለት ወር መፍታት መክፈል ስላልቻልን ጎልን ነበረ እና ብር እሷ ልጅቷ ጨምራ ነው የከፈለችልን። አሁን ጊዜ ግን የራስ የመኪና ይጅ በመኪና ትርፍ ጊዜ ደግሞ ሌላ ተጨማር ስራ የሰራ ነው ያለውት ማለት ነው ሰርግ ትሰራለ ኮንትራት ወደ ኤርፖርት የሚሄዱ ኮንትራት ወደ ሰርግ የሚሄዱ ተጨማሪ ስራ እየሰራ ነው ያለው ከሰው የምንጠብቀው የለም እግዚአብሔር ይመስገን ተጨማሪ ትልቅ ደረጃ ለመድረስ ኢንቨስት ለማድረግ አሁን ለምሳሌ ቲቪው ወደ ቦንዱኝ ማሽን የሚባል ስራ ትልቅ ስራ እንደ ፋብሪካ አይነት መስራት እነዛ ካላሰነ እንጂ ለራሳችን አሁን ጊዜ ራስን ችለን በጣም ጥሩ ደረጃ ነው ያለን ምን የምታስተላልፈው መልእክት አለ ለሌሎች እንደዚህ በተለይ ችግር ላይ ላሉ ወጣቶች እኔ በጣም ማምከር የሚፈልገው ቁጭ ከማየት ትንሽ ነገር መስራት ይልጣልን ነው የሚለው። በጣም አንድ ጊዜ አንድ ከቤት ከወጣ ደግሞ ብዙ እድሎች አሉ። እኔ የመጀመሪያ ስንጀምር ነበረኝ ከሰው ጋር ግንኙነት፣ አሁን ጊዜ በጣም ጥሩ ነው። ብዙ ትላልቅ ሰዎች ትገናኛለ። በሰው ከተገናኘ ደግሞ ከሰው በሰው ደግሞ ሌላ ተጨማሪ ስራ ታገኛለ። ብዙ አፖርቹኒቲ አለው ብዬ ነው የሚያስበው። ና ቁጭ ማለት መጠበቅ ያለባቸውም ያላቸው ብር ኢንቨስት በማድረግ ይሆን ትምህርት በመማር ራሳቸው ማድረግ አለባቸው የሚያስብ የምመክራቸው ማለት ነው። የኢትዮጵያን ቡናን ለዓለም አቀፍ ገበያ ከሚያቀርቡ ትላልቅ ቡና አምራች ተቋማት መካከል ጌሻ ቪሌጅ አንዱ ነው። በደቡብ ክልል የሚገኘው ጌሻ መንደር በመሄድ በአካባቢው የቡና ማምረቻ ከከፈተች እንዲሁም በማህበረሰቡ ላይ ሰናይ የሆነ ተጽዕኖ እያሳደረች ካለችው ሬቼል ሳሙኤል ጋር ቆይታ አድርጌ ያሰናዳሁት ዘገባ ቀጥሎ ይቀርባል። ከአዲስ አበባ ከ660 ኪሎ ሜትር በላይ ርቀት በደቡብ ክልል ውስጥ የሚገኘው ጌሻ መንደር ከ10 ዓመት በፊት በፎቶግራፈር ራሄል ሳሙኤልና በባለቤቷ አማካኝነት ነው የተጀመረው። የኢትዮጵያ ቡናም ባዓለም አቀፍ ደረጃ ለጨረታ የሚያቀርበው ይኸው ጌሻ ቪሌጅ የተሰኘው የቡና አምራችና ላኪ ተቋም እጅግ ከከተማ ርቆ በሚገኝና ለስራ ምቹ ባልሆነ ቦታ ላይ ተፈጥሮን አብሮ ለመጠበቅ በሚል ዓላማ የተመሰረተ ነው። የጌሻ ድርስ እንግዲህ ከአስናቀች ፊልም በኋላ ነው። ወዲያው ወደ አስራ አመት ይሆናል እና ወደ የኛ ጌሻ ንፋክት ጌሻ የሚባል ቦታ ነው። መንደሩን ቦታው እና እዛ ስንፈልግ ማለት ስንፈልግ ስንፈልግ ጊዜ ፈሽቶብን ከዛ እዛ አካባቢ ነው ሩቁና ከዚ እኔ ምልሽ አንድ ስድስት መቶ ኪሎ ሜትር ነው የሚፈጀው ሀይ አልቲቱድ ያለው ፎርስ ነው ጫካውን ደግሞ ፕዘርቭ ማድረግ ስለፈለግን እኛ ጫካውን ግድ ሆነብን። ነዛ መሬቱን ስንፈልግ ማረሰው ሰውዬው መሬት ሲሰጠን እዛ አካባቢ ሚዛን ነበረ መሰለኝ፣ ቦጋ ሚዛን ነበር። እና ሰውዬው እናንተ አርቲስቶች ናችሁ፣ እሩቅ ይርቅባችኋል፣ መታገስ ያስፈልጋል። አስቀያሚ ነው መንገዱ፣ ግን ሁለት ኩሬዎች ሪቨሮች ተሻገራላችሁ አለ። እሱን አልፋችሁ ግን እዚህ ከደረሳችሁ በጣም ደስ የሚጫካለ እሱ አሪፍ መሬት ነው። አካባቢ እየመነጠረ ነው ጫካው ማለት እሱን። እናንተ አርቲስቶች ስለሆናችሁ አለ ሰውዬው ዛፍ ምቶች ይመስለኛል ለእናንተ አመቺ ይመስለኛል። እናንተ እንደሌላው ቢዝነስ ፐርሶን ቢዝነሶች አትመስሉም። ለቢዝነስ መስፋ ይመስለኛል እናንተ ለአርቲስት ምናት የሆነች ስለሆናችሁ እሱ የምታከሉ ይመስለኝ አራ ሰው ይህን ብሎ ነው ሰው የፈቀድልን። የፎቶግራፍና የፊልም ጥበብ ባለሙያ የሆኑት ራሄል እና ባለቤቷ ከጌሻ ቪሌጅ ምስረታ በፊት በአንድ ላይ የት ባለ እና ከኢትዮጵያ ቡና ጋር የተያያዘ ፕሮጀክት ላይ መሳተፋቸው ለጌሻ ምስረታ መሰረት መጣሉን ትገልጻለች። ጀምስ ነገር እንዳቸ አይነት ሰው ያድጋነ እባክሽ። የስታርባክስ የሚባለው ካምፓኒ ከኦክስፋም ጋር ሆኖ ምናም ብቻ ኢንተሌክቸዋል ፓርቲ ኢትዮጵያ ቡና ኢንተሌክቸዋል ፕሮፐርቲ መውሰድ ይፈልጋሉ። ስሙን ሲዳማ፣ ይርጋጨፌ፣ ሀረር የሚሉትን ወደ እነሱ መውሰድ ይፈልጉና ትልቅ ቱከቻ ነው ኢትዮጵያ መንግስት ያለው እና እነዚህ ሰዎች የብሪቲሽ ካምፓኒ ነበር። ትዝ ይለኛል አብረው ፊልም የሆነ ዶኪመንት ማድረግ ይፈልጋሉ። ለቦስተን ኤሲኤ የሚባል ኢቨንት ኢትዮጵያ ውስጥ ስለምታደርገው ሆስት ካንትሪ ስለነበረች ቪዲዮ ለዛ እነዚህ ቡናዎች የኢትዮጵያ እንደሆኑና እንዲታዩ

የጌሻ ቪሌጅ ምስረታ ታዲያ በአካባቢው ማህበረሰብ ላይ እጅግ አዎንታዊ የሆነ ተጽዕኖ ማምጣቱን ነው ራሄል የምትናገረው። በተለይም ተቀጥሮ መስራትን በአካባቢው ማለማመዳቸው ሴቶች ራሳቸውን እንዲችሉ ማድረጋቸውን ደግሞ ለይታ ታነሳዋለች። እንግዲህ እኛ የራሳችን የራሳችን ፋርም የራሳችን ፋርም ሲሆን የራሳችን ፋርም ማኔጀር አለን። እዛ ደግሞ ገበሬዎቹ ኮንትሮል የሚያደርጉ ካቦዎች አሉ። በጣም ሞደርን ሲስተም ነው። እና ደስ የሚሽ ነገር ምንድን ነው? እዛ አካባቢ የሚሰሩት ቡና ሰርተው አያውቁም። እኛ ግን ስንመጣ ነው መጀመሪያ። እዛ አካባቢ እንደውም ጭራሽ አይሰሩም ነበረ። የሚያስቅሽ ነገር እኛ ስንመጣ መጀመሪያ አካባቢ ሰርቶ ስለማያቅና ለሌላ ሰውም ሰርቶ አያውቅም። ምንድን ነው ስራ፣ ለራሱ ነው የሚሰራው። ኮርን ነው ብዙ ጊዜ የሚሰሩት እዛ አካባቢ፣ በጣም ሪሞት ከሆነ የተነሳ የራሳቸውን ህይወት ነው የሚለው። የሚያስቅሽ ነገር ሴቶቹ ናቸው መጀመሪያ የመጡት ልጃቸውን በጀርባቸው አድርገው እኛ ነርሰሪ ስንሰራ መጀመሪያ ላይ ሴቶቹ መጥተው ሊመጡና ሴት ልጆቻቸውን ይዘው ችግኝ ይሰጡ ብር ያገኛሉ። ብር ሲያገኙ ስሜ በጣም የሚዘንጡ ሴቶች ናቸው። ዘሉ ቅሚያሉ ዛሬ የለበሰችው ነጋ ክለብ ስንሽ ከዛ ቤቷ ስትሄድ ባሏል ብር አጠየቅም ራሷ አለች ዘንጣለች። ከና ነው ወንዶች መምጣት ጀመሩ። ጌሻ ቪሌጅ ከተመሰረተበት ጊዜ አንስቶም እጅግ ከከተማ ርቆ በሚገኝ ቦታ ላይ ጥርጊያ መንገድ እንዲገባ፣ እንዲሁም በቅርቡ ደግሞ ሁለተኛ ደረጃ ትምህርት ቤት እንዲገነባ ማድረግም ችሏል። ህዝቡ በጣም ስለተቀበለን፣ ቺፎቹ ስለተቀበሉን፣ በሰላምና በፍቅር ስለተቀበሉን እኛም እነሱን ማስተማር ጀመር። እዛ አካባቢ አንዳንድ ጊዜ ነሴሲቲ የምንላቸው ነገሮች አሉ በጣም ከመሆናችን የተነሳ እና ደግሞ ፎሬስቱን፣ አካባቢውን እና ኤንቫይሮንመንቱን መጠበቅ ትፈልጊያለሽ። በቃ ያጓጋሽ ነው ያሳሳሽ ነ ጫካ ውስጥ በጣም የወዳደጉ እንጨቶች አሉ። ግን እኛ ጫካ አነካም ብለና፣ ጠባሽ ሰላሳ ፐርሰንት ወደ ጫካው። እንደውም መጀመሪያ ስንገባ ስምንት መቶ ሺህ ዛፍ ነው የተካል የተቋረጡትን ለመተካት ነ ለመጀመሪያ ዓመት። ከዛ በኋላ ማለት ከተከለ ነ ለምንድነው ይሄ ፎሬስት ዲፎረስትሬሽን ያፕን እያደረገ ስለመጣ ያንን ለማቆም ነው። ከዛ አሁን እንግዲህ በባምቡ ነው ማየት የምፈልገው አካባቢውን በቆንጆ ባምቡ ዲዛይነሮች እናትኒ ሊቆን የባምቡ ቤቶች እንግዲህ ጭቅላት ውስጥ ላይ ያለው እንዳለ ቀይረን የምንሰራው፣ የሚቀጥለው ቢልዲንጎች አሉ። ላይብራሪ ለመስራት አስበናል። እና ላይብራሪን በዛ ቢሰራ አስበሸዋለት እንደሚያምር

ራሄል ታዲያ ቡና አምራች የሆነው ጌሻ ቪሌጅ ስኬታማ ሊሆን የቻለው በአካባቢው ባለው ማህበረሰብና የሀገር ሽማግሌዎችም ጭምር ነው ትላለች። ኦማ የሀገር አባት ናቸው። እዛን ጊዜ ሁሉ ስንጠብቅ፣ ደን ስንጠብቅ መንግስት የሚባል ነገር የለም ዝንጀሮች በጫካ ውስጥ ዝም ብለው እርስ በርስ ሲደባደቡ የፈለገውን ነገር ቢያደርጉ ምንም ቢያደርጉ ሊከላከል ከሌለ ጥሩ ነው ወይ? አለ እኛ ው ዝንጀሮችን ደሞ ጫካ አብድርሰን አባረን እንደ ዝንጀሮ ደሞ ሆነን እኛ ይህንን ደን እንደገና እየበላን እየሰራ ያለ ነው። ወደፊቱን ከኔ በኋላ ብዙ ነገር አለ። አሁን ሁንም እስካሁን ድረስ የጀመረውን መርቄ አስተካክል እሄዳለሁ። ከአሁን በኋላ ያለውን እኔን መሰል ጓደኞች እና እኔን መሰል ታላቅ ወንድሞች እና እዚ ያለ ቀበሌ አመራር አብረን ተመጋገን ብዙ ነገር እንሰራለን አካባቢ ጥበቃን መሰረት በማድረግ ። ታዲያ በቀጣይ ደግሞ ባምቡ ከተሰኘውና ወፈር ካለው ቀርከሃ አካባቢውን ለመለወጥ አላማ እንዳላትም ራሄል ትገልጻለች። ስታጠቃልልም የስኬታቸው ምስጢር በተለይም በአንድ አካባቢ ሲጓዙና ሲሰሩ አካባቢውን ለመቀየር አስበው ብቻ ሳይሆን እነሱም ከአካባቢው ለመማርና ለመቀየር አስበው እንደሚጓዙና ይህም ከማህበረ ለማህበረሰቡ ጋር ለመቀራረብ እንደረዳቸው ትገልጻለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ብዙ ሰዎች እስር ቤቶችን ወንጀለኞች ጊዜያቸው እስኪያበቃ ድረስ እርቀው የሚቆለፍባቸው ቦታ አድርገው ይወስዷቸዋል። ይሁንና እነዚህ የህግ ታራሚዎች አስፈላጊ የሆነ ተሀድሶና ና የህይወት ክህሎትን አዳብረው በሰላም ማህበረሰቡን እንዲቀላቀሉ በዩናይትድ ስቴትስ ያለ አንድ ግዛት የሬዲዮ ጣቢያ በመክፈት ለታራሚዎች ለየት ያለ እድል ፈጥሯል። የሼሊ ሽንድለርን ዘገባ ቀጥዬ አቀርብላቸዋለሁ። ይህ በኮሎራዶ የሚገኘው የሴቶች ማረሚያ ቤት በእሾሀማ የሽቦ አጥር ተከቧል። ነገር ግን ውስጡ እጅግ ወዳጃዊ ነው። የእስር ቤቱን ኮሪደር አቋርጦ ሲኬድ እንደውም የሬዲዮ ጣቢያ ጭምር አለው። ሲንቲያ ጎንዛሌዝ ኢንሳይድ ዘ ዋየር ወይም ከሽቦ አጥሮቹ ውስጥ የተሰኘው ሬዲዮ ላይ የምትሰራ የህግ ታራሚ ናት። እንኳን ወደ ዋይርስ ነጻ የቅሪ ማዕከል በደህና መጣችሁ። ሲንቲያ ጎንዛሌዝ ነኝ ከዴንቨር ማረሚያ ቤት። አምበር ፒርስ እና ሳራ ቤሪም አብሯት የሚሰሩ ታራሚዎች ናቸው። ከሽቦ አጥሮቹ ውስጥ የተሰኘው የኮሎራዶ ማረሚያ ቤት የሬዲዮ ጣቢያ በዩናይትድ ስቴትስ በአይነቱ የመጀመሪያው ነው። የሕግ ታራሚዎች በያሉበት ክፍል ሆኖ መሰናዶውን ይሰማሉ። ከእስር ቤት ውጭ ያሉ ሰዎች ደግሞ በስማርት ስልኮቻቸው ላይ ያሉ መተግበሪያዎችን በመጠቀም ማዳመጥ ይችላሉ። ሲንቲያ ጎንዛሌስ በዚህ መሰናዶ ላይ በሳምንት ለ ሀምሳ ሰዓት ያህል ታገለግላለች። ማታተኝቼ ነግቶ ስራ እስኪሄድ ጓጓለሁ። የሬዲዮ ቡድኑ ዜናና ሙዚቃ ያዘጋጃል። ከማይክሮፎኑ ጀርባ ወይም ቢሃይንድ ዘማይክ በተሰኘው መሰናዶ ደግሞ ከእስር ቤቱ ታራሚዎች ጋር ቃለ መጠየቅ ያደርጋል። በዚህ በዛሬው መሰናዷ ሲንቲያ ጎንዛሌዝ በድጋሚ ወደ ሱስ ህይወት የገባችና ሱስ ከልጆቹ አርቃ ለእስር እንድትዳረግ ያደረጋት እናት ጋር ቃለ መጠይቅ እያደረገች ነው። ሲንቲያ እንዲህ ብላ ትጠይቃለች። ልጆችሽ በጣም እንዲያውቁትና እንዲረዱት ይቅር እንዲሉሽ የምትፈልጊው ነገር ምንድን ነው? ከልጆቼ በላይ ሱስን መርጫለሁ ለመናገር ቢከብድም እውነታው ይሄ ነው። ስለዚህ ይህ ደግሞ ዋጋ እያስከፈላቸው ነው። ይቅር እንዲሉኝ ጸሎቴ ነው። ሲንቲያ ስለ ጸጸት በግልጽ ማውራቱ ለተናጋሪው ተንፈስ የሚያደርግና የሚያገግምበት መንገድ እንደሆነና ራሷን ጨምሮም አድማጮችም የሚጸጽታቸው ነገር አለ ትላለች። ጥቃት ፈጽሜ የጎዳው ሰው ነበር እና ቤተሰቦቹን ትቻቸዋለሁ። ባልደረባዋ ሳራ ቤሪ፣ ወንጀል በአብዛኛው ሰዎች ቅስማቸው ሲሰበር የሚሰሩት ነገር ነው ትላለች። እሷም ራሷ ካለፈ ሕይወቷ ለማገገም እየሞከረች እንደሆነና በሬዲዮ መሰናዶ አማካኝነትም ሌሎች ታራሚዎችን እያስተማረች መሆኑን ነው የምትናገረው። እዚህ የማህበረሰቡ አካል የሚሆኑበትን ቦታ ነው እየፈጠርን ያለ ነው። ብራያን ኮናሮ የደንቨር ዩኒቨርሲቲ የፈጠራ መገናኛ ብዙኃን አማካሪ ሲሆን የሬዲዮ መሰናዶ መሪዎቹን እያገዘ ይገኛል። ኮናሮ ሬዲዮ ታራሚዎቹ በዚህ በማረሚያ ቤት ውስጥና በውጪም ግንኙነት እንዲፈጥሩ ረድቷል ይላል። ዘጠና በመቶ የሚሆኑት በኮሎራዶ ማረሚያ ቤት ያሉ እስረኞች ወደ ማህበረሰቡ ተመላሽ ናቸው። ስለዚህ ተመልሰው ሲሄዱ ስኬታማ በሆነ መልኩ ስርዓቱን እንዲቀላቀሉ ምን እያደረግን ነው? ይሄ የኮናሮ ጥያቄ ታዲያ ያዘጋጇ አምበር ፒርስም ጥያቄ ነው። ከአስር ዓመት የእስር ጉዞ በኋላ ለመፈታት የቀሯት ሁለት ዓመታት ብቻ ናቸው። እኔ ከዚህ ስወጣ ምንድን ነው የምሆነው? አንበር ሌሎች ታራሚዎች ያጋጠማቸውን የተሳካላቸውንና እንዴት እንደተታገሉት በማጋራት ውስጥ እሷም በራስ መተማመኗን እያገኘች እንደሆነ ትናገራለች። ቻችን ከእኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት ሰኔ 19 2014 ዓ.ም ም መሰናዷችንን እዚህ ላይ ፈጸምን። የደንገረመው መሰናዶን በመምራት ኤልያስ አስማረ በቅንብሩ አብረናችሁ ቆይተናል። በነገው ምሽት በመደበኛ የሬዲዮ ለቴሌቪዥን መሰናዷችን እንጠብቃችኋለን። ሰላም ጤና ይስጥልኝ። ደህና እደሩ።